በአንዳንድ የኦሮሚያ አካባቢዎች የፍርድ ቤት ትዕዛዝ እንዲከበርና የሕግ የበላይነት እንዲረጋገጥ ለሚመለከተው አካል በተደጋጋሚ ያደረግነው ጥሪ እስካሁን አጥጋቢ መልስ አላገኘም ሲል የኢትዮጵያ ሰብዓዊ መብት ኮሚሽን አስታወቀ። ኮሚሽኑ ትላንት ባወጣው መግለጫ በጅማ ከተማ በእስር ላይ የሚገኙትና ሰሞኑን ፍርድ ቤት በዋስ የለቀቃቸው መሐመድ ደግ ሲሶ እና ሌሎች ሁለት ሰዎች እስካሁን አለመፈታታቸውን እንደ ማሳያ ጠቅሷል። መግለጫው ከወጣ በኋላ ከመሐመድ ደግሲሶ ጋር ከታሰሩት ሁለት ሰዎች አንዱ የሆኑት ዶክተር ወንድሙ ለገሰ መፈታታቸውን ጠበቃው ገልጸዋል። ፀሐይ ዳምጠው ዝርዝር አላት። የኢትዮጵያ ሰብአዊ መብቶች ኮሚሽን እንደሚለው የፍርድ ቤት ትዕዛዝ የማይከበርባቸው አጋጣሚዎች እጅግ አሳሳቢ ናቸው። በተለያዩ ምክንያቶች በእስር ላይ የሚገኙ ግለሰቦች ፍርድ ቤት በዋስ ወይም በነፃ ቢያሰናብታቸውም ፖሊስ ግን ትዕዛዙን አክብሮ የማይለቅባቸው አጋጣሚዎች በተለይ በኦሮሚያ ክልል እንደሚከሰቱም ነው ኮሚሽኑ ያመለከተም። አቶ ኢማድ አብዱልፈታ በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት አማካሪ ናቸው። የፍርድ ቤት ትዕዛዝና የሕግ የበላይነት እንዲከበር ለሚመለከታቸው አካላት ሁሉ ጥሪ እያደረግን ነው ሲሉ ነው ያብራሩት። በተለያዩ ቦታዎች ፍርድ ቤት ውሳኔ ሰጥቶባቸው ወይም የዋስትና ማቅ ተጠብቆላቸው በፍ ላይ የሚገኙ ሰዎች አሉ። በሚዲያ የምናውቃቸው ስማቸው በተደጋጋሚ የሚነሳ ሰዎች አሉ። የማይታወቁ ሰዎችም አሉ፣ በእስር ላይ የሚገኙ የፍርድ ቤት ትዛዞች ባለመፈፀማቸው ማለት ነው። የነ መሀመድ ደሲሶ ጉዳይ እዚህ ውስጥ የምጠቀስ ነው። እዚህ ውስጥ እንጠቃለፍ እኛ በተደጋጋሚ ጊያን ያለ ነው። የህግ በላይነት መከበር አለበት። የፍርድ ቤቶች ትዛዝ መከበር አለበት ነው ፍርድ ቤቶች አንድን ሰው በዋስትና ይለቀቅ ወይም መዝገቡን ዘግተው በነጻ ካሰናበቱት በኋላ አስሮ ማቆየት ህገ ወጥ ነው፣ የሚያስጠይቅ ተግባር ነው። ስለዚህ ይሄ የፍርድ ቤት ነጻነትን በትልቁ የሚጋፋ ተግባር ነው። ይህንን ሁሉም መረዳት ያለበት ጉዳይ ነው። ይህንን ችግር በመረዳት ጣልቃ መግባት ያለባቸው አካላት ጣልቃ ገብቶ በተለያዩ ቦታዎች የፍርድ ቤት ትዕዛዝን በመቃረን እስር ላይ የሚገኙ ሰዎች እንዲለቀቁ እንዲያደርጉ የሰብአዊ መብት ኮሚሽን በተደጋጋሚ ጥሪ እያደረገ ያለው፣ የፍርድ ቤቶች ትዕዛዝ ለውይይት፣ ለምክክር መቅረብ ያለበት ጉዳይ አይደለም። እስረኛው ግን እንዴት ነው በፍርድ ቤቶች ትዕዛዝ መሰረት መለቀቅ ያለበት? ይሄ ደግሞ እየተደረገ አይደለም። በተለይ የህግ የበላይነት ከማክበር አንጻር በኦሮሚያ ክልል ፖሊስ ኮሚሽን እንደዚሁም በክልሉ ጠቅላይ ዐቃቤ ህግና ጠቅላይ ፍርድ ቤት እየታዩ ያሉ ባሏቸው ችግሮች ላይ የእርምት እርምጃ እንዲወሰድ ጥሪ ሲደረግ መቆየቱን አቶ ኢማድ ይናገራሉ። ያነሳሳቸውን የኦሮሚያ ክልል መስሪያ ቤቶች ጋር በተደጋጋሚ የስራ ጉዳይ ያገናኝናል። በምናደርጋቸው የእስር ቤቶች ጉብኝት ላይ የሚታዩ ክፍተቶች ላይ አስተያየት እንዲሰጡ ማስተካከያ እንዲያደርጉ በተደጋጋሚ በደብዳቤ፣ በሚዲያ፣ በአካል ጥሪ እናደርግላቸዋለን ነገር ግን እስካሁን ባለው ሁኔታ ጥሩ የሚባል ምላሽ የለም። እኛ በበኩላችን ማድረግ ያለብንን ጥረት እያደረግን ነው። ይሄንን ችግር እያዩ ማየት ያለባቸው አካላት ያስተካክላል የሚል ተስፋ አለን። ስራችን ግን መስራቱን የሚቀጥል ነው ማለት ሰሞኑን የጅማ ከተማ ወረዳ ፍርድ ቤት ለሁለተኛ ጊዜ በዋስ እንድፈቱ የወሰነላቸው እነ መሐመድ ደግሶ እስካሁን አለመለቀቃቸውንም ለማሳያነት ጠቅሷል። ኮሚሽኑ የታሳሪዎቹ ጠበቃ አቶ ኦብስናን ግርማ እንደሚሉት ፍርድ ቤት ደንበኞቻቸው ከእስር እንዲፈቱ ሁለተኛ ዙር ትዕዛዝ ከሰጠ አራተኛ ቀናቸው ነው ዛሬ። ከሶስቱ ታሳሪዎች አንደኛው ማለትም ዶክተር ወንድሙ ለገሰ ብቻ መፈታታቸውንም ጠበቃው አክሎ ገልጿል። በዛሬው ዕለት እንግዲህ ዶክተር ወንድሙ ለገሰ የስድስት ሺህ ዋስ እንዲያቀርቡ ተብለው በስድስት ሺህ ብር ዋስ የሰዋ ቅቦ ከእስር ቤት ወጥተዋል። በራስ ዋስትና የወጡ ነው የተባለው በራስ ዋስትና እንግዲህ ፍርድ ቤት ለሶስቱም ነው ያዘዘው። ሁለቱ አሁንም ህጋው ነው አልተለቀቁም ማለት ነው። መጀመሪያው እንደተዘጋ ሁለተኛ ነበር ዋስት መዝግብ የቀረበው ያው አሁኑ እንግዲህ ስለ ከቦምብ ጋር የሚያያዝ ነው። እንግዲህ ቀጠለው ከተሰጠ ወይንም አስራ አምስት ቀን የመጀመሪያ ጊዜ አስር ከዛ አምስት ቀን ተሰጠ። በመጨረሻው ተጨማሪ ጊዜ ሲጠየቅ ፍርድ ቤቱ ውድቅ አድርጎ በራስ ዋስትና ይውጡ ነው የተባለው አህመድ ሲሰ እና አንድ ከሱ ጋር ያለ ሰው ይቀራል ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባነሳቸው ጉዳዮች ላይ ከኦሮሚያ ጠቅላይ አቃብግና ጠቅላይ ፍርድ ቤት ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ከዚህ በፊት በጉዳዩ ላይ አስተያየት የሰጡት የኦሮሚያ ክልላዊ መንግስት ቃል አቀባይ ጌታቸው ባልቻ ትእዛዜ አልተፈጸመም ያለ ፍርድ ቤት ራሱ እርምጃ መውሰድ ይችላል ማለታቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።